የአሜሪካ ድምጽ ነው በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁ የጥቅምት 8 አርብ ምሽት 2017 ዓም ዝግጅታችን ጀመረ። ኢትዮጵያ አዲስ የውጭ ጉዳይ ሚኒስትር ሾማለች። ሌሎች ሽመቶችም አሉ። የምሽቱ አብይ ጉዳያችን በዚህ ዙሪያ የሚያተኩር ይሆናል። በሌላ በኩል በስምንት ወራት ውስጥ ከ60 በላይ ሰዎች በኮሌራ በሽታ መሞታቸውን የአማራ ክልል አስታውቋል። ይህም በምሽቱ ወደ እናንተ የሚደርስ ይሆናል። 16 ሰዎችን የጫነች ጀልባ በጫሙ ሐይቅ ሰጥሞ 13 ሰዎች መጥፋታቸውን የጋሞ ዞን ፖሊስ አስታወቀ የሚሉትና ሌሎች ዓለም አቀፍ እንዲሁም የሀገር ውስጥ ዘገባዎችና ዜናዎችን ነው ይዘን ወደ እናንተ የመጣ ነው። ሰላም ጤናስጥልን የተከበራቸው አድማጭ ተመልካቾቻችን እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ እስከ ምሽቱ አራት ሰዓት ድረስ በኢትዮጵያን ሰዓት አቆጣጠር የሚተላለፈውን ዝግጅት እየመራው ኤደን ገረመው አብሬያችሁ እቆያለሁ። ጽዮን ግርማ ዋና አዘጋጇ ናት። ብርሃን ኃይሉ ስርጭቱን ከዚህ ከስቱዲዮ በመሆን ታቀናብርልናለች። ስመኝሽ የቆየ ከዓለም ዙሪያ የተሰባሰቡትን ዜናዎች ለማድረስ እዚሁ ስቱዲዮ ከአጠገቤ ትገኛለች። አሁን አስቀድመን የምናልፈው ወደዚያው ነው። በድጋሚ እንደምናመሻችሁ፣ የምሽቱን አጫጭር ዜና የማሰማችሁ ስመኝሽ የቆየ ነኝ። ዛሬ ፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ቀርበው የነበሩት የቀድሞ የኢትዮጵያ ሰላም ሚኒስትር ዴታ አቶ ታዬ ደንደአ መንግስት የማያውቀው ህገወጥ መሳሪያ ይዘው እንዳልነበር ገልጸው የቀረበባቸውን ክስ ተከላከሉ። የችሎቱን ሂደት የተከታተለው ገልሞ ዳዊት ተጨማሪ ዘገባ አለው። የፌዴራል አቃቤ ህግ ህገወጥ የጦር መሳሪያ ይዞ በመገኘት በሚል ቀረበባቸው ክስ በሰውና በሰነድ ምስክር መከላከያ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ህገ መንግስትና ህገ መንግስት ስርዓት ችሎት እንዲያቀርቡ ለዛሬ ተቀጥሮ የነበሩት አቶ ታዬ ደንዳ ክሱን ተከላክለዋል። አቶ ታዬ ለችሎቱ በሰጡት ምላሽ በእጃቸው ላይ መሳሪያ መገኘቱን ከዚህ ቀደም ቢሆንም አለመካዳቸውን ገልጸው ነገር ግን ተገኘ የተባለው የጦር መሳሪያ የመንግስት ኃይል የሚያውቀው በመሆኑ በወንጀል ሊጠየቁ እንደማይገባ አስረድተዋል። በሌላ በኩል አቶ ታዬ በምስክርነት የቆጠሯቸው አምስት ከፍተኛ የመንግስት ባለስልጣናት ስለሚያስረዱት ፍሬ ጉዳይ እንዳልተዘረዘረ ችሎቱ ላይ ተቃውሞ ቀርቦባቸዋል። አቶ ታዬ በምላሹ ባቀረቡት መከራከያ ምስክሮቹ ቀድሞ አብሯቸው ይሰሩ የነበሩ ኃላፊዎች በመሆናቸው ለጉዳዩ አስረጂ ሆነው መቅረብ ይችላሉ ሲሉ ተከራክረዋል። ችሎቱም አቶ ታዬ ላቀረቡት አቤቱታና የሰዎች ምስክርነት ላይ ምላሽ ሲሰጥ የሰላም ሚኒስቴር የበላይ ኃላፊ ስም፣ የጠቅላይ ሚኒስትሩና የአዲስ አበባ ከተማ ከንቲባ ስም የተካተተበት የሰው ምስክሮች እንዲቀርቡ ትእዛዝ እንደሚሰጥም ገልጸዋል። አቶ ታዬ ክስ ሳይመሰረትባቸው ለወራት በእስር ላይ መቆየታቸውን፣ የሀገሪቱ የደህንነት ባለስልጣናት ጥብቅና ሊቆሙላቸው የነበሩ ጠበቆችን በማስፈራራታቸው ጠበቃ ማግኘት እንዳልቻሉ ገልጸው ለፍርድ ቤቱ አቤቱታ አቅርበዋል። የተከሳሹን አቤቱታ ያዳመጠው ፍርድ ቤት የኢትዮጵያ ሰብአዊ መብቶች ኮሚሽን ክስ ሳይመሰረትባቸው በእስር ላይ መቆየታቸውን በተመለከተ አጣርቶ ለፍርድ ቤቱ እንዲያቀርብም አዟል። ጠበቆች ላይ ደረሰ ስለተባለው ማስፈራራትን በተመለከተ የደህንነት መስሪያ ቤት ምላሽ እንዲሰጥ ታዘዋል። በመጨረሻም የምስክሮቹን ቃል ለመስማት ለዕዳር 9 2017 ዓ.ም ተለዋጭ ቀጠሮ ተሰጥተዋል። አቶ ታዬ ደንዳ ቀርቦባቸው ከነበሩት ሶስት ክሶች ሁለቱ ቀደም ሲል ውድቅ መደረጋቸው ይታወሳል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ። የኬንያ ፕሬዚዳንት ዊሊያም ሩቶ የሀገሪቱ ፓርላማ በሙስናና የብሔረሰብ ግጭት በመቀስቀስ የከሰሳቸውን ምክትል ፕሬዝዳንቱን ሪጋች ጋችዋን በከፍተኛ ድምፅ ከስልጣን ካባረሯቸው ከጥቂት ሰዓታት ተከትሎ የሀገር አስተዳደር ሚኒስትሩን ኪቱሬ ኪንዲኬን አዲሱ ምክትል ፕሬዚዳንታቸው አድርገው ለምክር ቤት አቅርበዋቸዋል። የምክር ቤቱ አባላት በሙሉ ድምፅ ሹመቱን ያጸደቁ ቢሆንም ከፍተኛ ፍርድ ቤት ተተኪ የመሰየሙ ሂደት የጋቾጓን መባረር በመቃወም የቀረቡት አቤቱታዎች እስከሚታዩበት እስከ ቀጣዩ ሐሙስ ድረስ እንዲቋረጥ ትዛዝ ሰጥቷል። የመባረራቸው ውሳኔ ሆስፒታል በተኙበት የተላለፈባቸው ጋችጓ አሁንም ያልወጡ ሲሆን የህመማቸውን ሁኔታ ጠበቆቻቸው ከጭንቀት ጋር የተያያዘ የደረት ላይ ህመም ሲሉ ገልጸውታል። በዓለም ዙሪያ ከአንድ ቢሊየን የሚበልጥ ህዝብ በከባድ ድህነት ውስጥ እንደሚኖር ትላንት ሐሙስ የወጣ ሪፖርት አመለከተ። የተባበሩት መንግስታት ድርጅት የልማት ፕሮግራም እና የብሪታኒያው የኦክስፎርድ ዩኒቨርሲቲ ያወጡት ሪፖርት ከመካከላቸው ከግማሽ የሚሆኑት ህጻናት መሆናቸውን አስታውቋል። አርባ ከመቶ የሚሆኑት የሚኖሩት በጦርነት በሚታመሱና በአስተዳደርና በምጣኔ ሀብት ደካማ በሆኑ ሀገሮች መሆኑን ሪፖርቱ ጠቁሟል። የመንግስታቱ ድርጅት ተቋምና የኦክስፎርድ ዩኒቨርሲቲው የድህነትና የሰብአዊነት እድገት መርሃ ግብር በጋራ ያወጡት የዘንድሮ ሪፖርት በጠቅላላው 6.3 ቢሊየን ህዝብ ከሚኖሩባቸው 112 ሀገሮች በተሰበሰቡ መረጃዎች ላይ የተመረኮዘ መሆኑ ታውቋል። በሪፖርቱ ሰንጠረዥ መሰረት በከፋ ድህነት ከሚኖሩት 1.1 ቢሊየን ሰዎች ውስጥ ግማሽ ገደማ ያክሉ የሚኖሩት በአምስት ሀገሮች እንደሆነ ተጠቁሟል። ህንድ 234 ሚሊየን፣ ፓኪስታን 93 ሚሊየን፣ ኢትዮጵያ 86 ሚሊየን፣ ናይጄሪያ 74 ሚሊየን እንዲሁም በኮንጎ 66 ሚሊየን ሰዎች መሆናቸውን ሪፖርቱ አመልክቷል። የሐማሱን መሪ ያህያ ሲንዋርን የገደለችው እስራኤል ዛሬ ጋዛ ላይ ጥቃት አካሂዳለች። መሪውን ያህያ ሲንዋርን በመግደል በሐማስ ላይ ከባድ ጉዳት ያደረሰችው እስራኤል ታጣቂውን ቡድን ለመደምሰስ ላለፈው አንድ አመት የያዘችውን ጥቃት ዛሬ አርብም ገፍታበታለች። የያህያ ሲንዋርን መገደል በማድነቅ የተናገሩት የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔትንያሁ ሐማስ እንደ አውሮፓውያን አቆጣጠር ጥቅምት ሰባት የቀሰቀሰው ጦርነት አላበቃም ብለው በማስከተል ይህ የመጨረሻው መጀመሪያ ነው ብለዋል። አክለውም በእስራኤል ታሪክ እጅግ ብዙ ሕዝብ የተገደለበትን ጥቃት ያቀደው የሲንዋር መሞት በሐማስ ክፉ አገዛዝ መውደቅ የሚያበስር ምዕራፍ ነው ሲሉ ኔትንያሁ ተናግረዋል። የእስራኤል ዋና ጦር መሳሪያ ድጋፍ ሰጪ የሆነችው የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን በበኩላቸው ይህ ቀን ለእስራኤል፣ ለዩናይትድ ስቴትስና ለዓለም ጥሩ ቀን ነው ብለዋል። የጠቅላይ ሚኒስትር ኔትንያሁ ጽሕፈት ቤት ባወጣው መግለጫ ፕሬዝዳንት ባይደን ኔትንያሁን በስልክ በሲንዋር መገደል እንኳን ደስ ያሏቸው ሲሆን ሁለቱ መሪዎች አጋጣሚውን በመጠቀም ታጋቾቹ እንዲለቀቁ ብርቱ ግፊት ለማድረግ ቃል መግባታቸውን አመልክቷል። የእስራኤል የጦር ኃይል የያሲን ዋር በድሮን ክትትል ሲደረግበት ቆይቶ በግብፅ ድንበር በምትገኘው የደቡባዊ ጋዛ ራፋ ከተማ በተደረገ የተኩስ ልውውጥ ተገድሏል ሲል አስታውቋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ከዓለም ዙሪያ የተሰባሰቡትን አጫጭር ዜናዎች ያደረሰችንን ስመኝ ሽቆይን እናመሰግናለን። አድማጭ ተመልካቾቻችን የአርብ ምሽት ጥቅም 8 2017 ዓ.ም ዝግጅታችን በኢትዮጵያን ሰዓት አቆጣጠር እስከ ምሽቱ አራት ሰዓት ድረስ የሚቆይ ይሆናል። የደንገረመው መሰናዶውን በመምራት ከዋና አዘጋጇ ጽዮን ግርማ እንዲሁም ደግሞ ከዌብና ማህበራዊ ድረገጽ ፕሮዲሰራችን አባዮ ገበያውንና ብርሃን ኃይሉ የስቱዲዮ ፕሮዲሰራችን ጋር በመሆን አብራችሁን ትቆዩ ዘንድ በአክብሮት እየጋበዝኩ ለምሽቱ ወደ ያዝ ነው አብይ ርዕስ እንሻገራለን። የምሽቱ የመጀመሪያው ዘገባችን ሹም ሽረትን ይመለከታል። ኢትዮጵያ አዲስ የውጭ ጉዳይ ሚኒስትር ሾማለች። የፍትህ ሚኒስትር የነበሩት ዶክተር ጌዲዮን ጢሞቴዎስ የውጭ ጉዳይ ሚኒስትር ሆነው ተሹመዋል። ዶክተር ጌዲዮን በጠቅላይ ሚኒስትር አብይ የመሪነት ዘመን አምስተኛ የውጭ ጉዳይ ሚኒስትር ናቸው። ጠቅላይ ሚኒስትሩ ሌሎች ሁለት የሚኒስትርነት ሹመቶችን ማዕረግ መስጠታቸውን ጽህፈት ቤታቸው ጨምሮ አስታውቋል። በአዲስ አበባ ዩኒቨርሲቲ የሕዝብ አስተዳደር ትምህርት ክፍል ኃላፊ ዶክተር ጫላ አብዲሳ የኃላፊዎች በቶሎ ቶሎ መፈራረቅ በተቋማት ውጤታማነት ላይ ተጽዕኖ አለው ይላሉ። በዚህ ዙሪያ የተሰናዳውን ዘገባ ኬኔዲ አባተ እንደሚከተሉ ያቀርበዋል። የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የውጭ ጉዳይ ሚኒስትር ሆነው በጠቅላይ ሚኒስትር አብይ አህመድ መሾማቸውን የጠቅላይ ሚኒስትሩ ጽህፈት ቤት ዛሬ አርብ ጥቅምት 8 ቀን 2017 ዓ ም አስታውቋል። በቅርቡ በፕሬዝደንትነት በተሾሙት አምባሳደር ታዬ አጽቀ ስላሴ ምትክ የውጭ ጉዳይ ሚኒስትር ሆነው የተሾሙት ዶክተር ጌዲዮን ጠቅላይ ሚኒስትር አብይ አህመድ ወደ መሪነት ከመጡ በኋላ ባሉት ከሰባት ያነሱ ዓመታት ጊዜ ውስጥ አምስተኛው የውጭ ጉዳይ ሚኒስትር ናቸው። ከአምስቱ ሚኒስትሮች መካከል ከዶክተር ወርቅነህ ገበይ ውጭ ያሉት በጠቅላይ ሚኒስትሩ የተሾሙ ናቸው። መንግስታዊ ኃላፊነቶችን መቀያየር የመንግስት ፖለቲካዊ ውሳኔ ቢሆንም፣ ይህ ሁኔታ ሳይረጋጋ መቀጠሉ በተቋማትና በኃላፊዎች ውጤታማነት ማነት ላይ ተጽዕኖ እንደሚኖረው በአዲስ አበባ ዩኒቨርሲቲ የሕዝብ አስተዳደር ትምህርት ክፍል ኃላፊ ዶክተር ጫላ አብዲሳ ይገልጻሉ። አንድ ሰው ነው ማወቁ ደግሞ ኦቨርናይት የሚፈጠር ነገር ሳይሆን አብረ ቆይት ስታፉ ምን አይነት እንደሆነ፣ ኢንቫይሮንመንቱ ምን አይነት እንደሆነ፣ ሪሶርሱ ምን አይነት እንደሆነ፣ ዊትነስ ምን አይነት እንደሆነ እና አካባቢውን በጣም መረዳት ደግሞ የራሱ ጊዜ ይለታል። ከዚህ አንፃር ካየ ነው አንድ ሰው ውጤታማ መሆን የሚችለው የሚችለውን መስሪያ ቤት እና የሚችለውን ፕሮጀክት የሚችለውን ነገር ሲመራ ነው። ማንንም ሰው ብትወስድ ኤቭሎስፒት የምትለው ነገር የለም የትኛውም ስራ ላይ ማንናም ሰው ብትወስድ ከዚህ አንጻር ካየ ነው ይሄ ኢንስታብሊቲ ሊሸንስ ያመጣል። ምክንያቱም ቢሮ ውስጥ ያሉ ሲቪል ሰርቫንቶች አሉ፣ ተሿሚዎች አሉ። እነሱ አካባቢውን በተሻለ የሚያውቁ ከሆነ እና የሚረዱ ከሆነ ያኛው ስልጣን ነው ይዞ የሚመጣው እንጂ የተሻለ እይታና የተሻለ እውቀት ላይኖረው ስለሚችል ማለት ነው። ዶክተር ጫላ አብዲሳ አክለውም ተከታዩም ብለዋል። ያው መደረግ ያለበት አንድ ሰው ስልጣን የሚከሳውን አቅሙን ይዞ ይወጣ ጥሩ። ለምሳሌ አሁን እኔ ባራው አዲስ አበባ ዩኒቨርሲቲ ውስጥ ነው እያስተማርኩን፣ ሰብስ እየሰራው ነው። ስለዚህ የኔ ፓስ ሪከርድ የሚያሳይ በዚህ በኩል ያለኝን ኤክስፒሪንስ ነው። ከዚህ ብዙ ወጥ ሌላ ቦታ ስራ ብትለኝ የተወሰነ ጊዜ መልመድ አለብኝ። ከለመድኩ በኋላ ነው የሚሰራው። በዚህ ኮንቴክስት ካየው ሊደርሺፕ ስቴቢሊቲ ያስፈልጋል። የታሰበው ሪፎርምም ካለ ሞመንተሙ ይዞ የሚሄደው ያ የጀመረው ሰው ቢኖር ነው። በዚህ ይህ ትልቅ ኃላፊነት ስትሸውም ነገ አለው ሳይሆን በቂ ጊዜ ወስዶ አንድ ነገር ኮንትሪቢዩት ማድረግ አለበት በሚል ነው ሆን ያለበት እና እንግዲህ መንግስት እንደቸገረው የሚቸግረው ነው እንጂ እንዲህ አምስት ጊዜ ለአንድ መስሪያ ቤት ያስፈልጋል የሚል የትኛው ጆሪ ትናው ፕሪንስ አይደግም። አንድ ሰው ገብቶ ከወጣ እኮ በቃ ምንም ገና ለመረዳት እየሞከራ ነው የሚወጣው ነውና፣ ያው መስሪያ ቤቱ ላይ ምንም ጫና እንደሚኖረው ግልጽ ነው። በአዲስ አበባ ዩኒቨርሲቲ በሕግ መምህርነት ሲያገለግሉ ከነበሩበት ወደ መንግስታዊ ኃላፊነት ከመጡ ጥቂት ዓመታትን ያስቆጠሩት ዶክተር ጌዲዮን በጠቅላይ ሚኒስትር አብይ ሹመት በሚኒስትር ዴታ ማዕረግ ምክትል ጠቅላይ አቃቤ ሕግ በመሆን ነበር ወደ ኃላፊነት የመጡት። በመቀጠልም ከነሐሴ 2012 ዓ.ም ጀምሮ ጠቅላይ አቃቤ ሕግ ሆነው ተሹመዋል። ከአንድ ዓመት በኋላ መስሪያ ቤቱ ወደ ፍትህ ሚኒስቴርነት ሲቀየር የፍትህ ሚኒስትር ሆነው የተሾሙት የብልጽግና ፓርቲ ማዕከላዊና ስራ አስፈጻሚ አባሉ ዶክተር ጌዲዮን ጢሞቴዎስ የውጭ ጉዳይ ሚኒስትር እስከሆኑበት እስከ ዛሬው ቀን ድረስም በፍትህ ሚኒስትርነት ሲያገለግሉ ቆይተዋል። የሰሜን ኢትዮጵያውን ጦርነት በሰላም ለመቋጨት በተደረገው የፕሪቶሪያው ድርድር ላይ የኢትዮጵያ መንግስትን ከወከሉ ተደራዳሪዎች መካከል ዶክተር ጌዲዮን ጢሞቴዎስ አንዱ ናቸው። ጠቅላይ ሚኒስትር አብይ አህመድ በዛሬው ሹመታቸው ከዶክተር ጌዲዮን በተጨማሪ ሌሎች ሁለት የሚኒስትርነት ሹመቶችንም የሰጡ ሲሆን፣ ወይዘሮ ሀና አርያ ስላሴ በጌዲዮን ምትክ የፍትህ ሚኒስትር ሆነው ሲሾሙ፣ ወይዘሮ ሰላማዊት ካሳ ደግሞ የቱሪዝም ሚኒስትር ሆነው ተሾመዋል። አዲሷ የፍትህ ሚኒስትር ሀና ከዚህ ቀደም የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር የነበሩ ሲሆን የኢትዮጵያ ፖስታ አገልግሎት ድርጅት ዋና ስራ አስፈጻሚ ሆነውም ሰርተዋል። አምባሳደር ናሲሴ ጫሊን ተክተው የቱሪዝም ሚኒስትር የሆኑት ወይዘሮ ሰላማዊት ካሳ ደግሞ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ ነበሩ። ከሚኒስትር ዴታነት ሹመታቸው አስቀድሞ በኢትዮጵያ ብሮድካስቲንግ ኮርፖሬሽንና በፋና ብሮድካስቲንግ ኮርፖሬት በጋዜጠኝነትም ሰርተዋል። ለአሜሪካ ድምጽ ኬኔዲ አባተ፣ አዲስ አበባ። የተከታተላችሁት ለምሽቱ የያዝነውን አብይ ርዕሰ ጉዳይ ነበር። የትንታኔው መጽሔት ይቀጥላል። በስምንት ወራት ውስጥ ከስልሳ በላይ ሰዎች መሞታቸውን የአማራ ክልል አስታወቀ። ባለፉት ስምንት ወራት በአማራ ክልል ስልሳ ስድስት ሰዎች በኮሌራ ወረርሽኝ መሞታቸውን የክልሉ ሕብረተሰብ ጤና ኢንስቲትዩት አስታውቋል። ከአራት ሺህ በላይ ሰዎች ደግሞ በወረርሽኙ መያዛቸውን ነው ጨምሮ የገለጸው። በኢንስቲትዩቱ የበሽታና የጤና ሁኔታዎች ምላሽ አፈጻጸም ባለሙያ ሲስተር ሰፊ ድርብ ካለፈው ዓመት መጋቢት ወር መጨረሻ አንስቶ እስከ ትላንት ጥቅምት 7 2017 ዓ ም ድረስ በ41 ወረዳዎች በተከሰተው የኮሌራ ወረርሽኝ 66 ሰዎች ሲሞቱ ከ400 በላይ በወረርሽኙ መያዛቸውን ለአሜሪካ ድምፅ ተናግረዋል። አስቴር ምስጋናው ዘገባላት። በአማራ ክልል በተከሰተው ወረርሽኝ ሰዎች መሞታቸውን እና በበሽታው መያዛቸውን የክልሉ የሕብረተሰብ ጤና ኢንስቲትዩት የበሽታዎች እና የጤና ሁኔታዎች ምላሽ አፈጻጸም ባለሙያ ሲስተር ሰፊ ደርብ ዛሬ ለአሜሪካ ድምጽ ተናግረዋል። ባለፈው መጋቢት ሀያ ሰባት ሁለት ሺ አስራ ስድስት ዓመተ ምህረት ጀምሮ ነበረ። የመጀመሪያው የኮሌራ ወረርሽኝ የጀመረው ትናንትና እስከ ጥቅምት ሰባት ሁለት ሺ አስራ ሰባት ዓመተ ምህረት ድረስ ባለው መረጃ አራት ሺ ሶስት መቶ ሰማኒያ ዘጠኝ የሚሆኑ ኮሌራ ህሙማን ሪፖርት ተደርገዋል። ከነዚ ውስጥ ስልሳ ስድስት የሚሆኑት ሞት ተመዝግቧል ማለት ነው። ስለዚህ አሁን እነዚህ ጋር ያው የመግደል መጠኑን ስናየ ወደ አንድ ነጥብ አምስት ፐርሰንት ገሏል ማለት ነው። በጣም በብዛት ግን ሪፖርት የተደረጉት እነዚህ በተለይ የቀን ሰራተኛ የሚኖሩባቸው ሰፋፊ የሻልማት ቦታዎች ላይ እነሱ አካባቢ በጣም ይበዛል ድርቅ አካባቢ ያለባቸው ቦታዎች ላይ ይበዛል። እናየው ማለት ነው። ግን ሪፖርቱ ከሁሉም ዜና ስም ይዛል ከሁሉም ነው ድበት የደረሰው ሲስተር ሰፊ አክለውም በሽታውን በቁጥጥር ስር ለመዋል ከስልሳ በላይ የኮሌራ ወረርሽኝ ማዕከሎችን በማቋቋም እና ከተቋሙ አጋሮች ጋር ትብብር በተደረገው ጥረት ወረርሽኙ እየቀነሰ መምጣቱን ተናግረዋል። በአሁኑ ሰዓት ያው እየቀነሰ ነው ያለው። ግን መጀመሪያ ያ እንግዲህ ወረርሽኙ ሲከሰት አጋር ድርጅቶችን የአማራ ክልል የሕብረተሰብ ጤና ኢንስቲትዩት እንዲሁም የአማራ ክልል ጤና ቢሮ እንዲሁም ደግሞ የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት ጋር በመተባበር ለእነዚህ የሚያስፈልጉ የለ ኮሌራ ሕክምና ለመስጠት የሚያስፈልጉ መድኃኒቶችን፣ ግብዓቶችን ማሟላት ተችሏል ማለት ነው። ከእነሱ ጋር በመተባበር ማለት ነው። ሃይማኖት ቦታዎች አሉ። በጣም ብዙ ሰው የሚሄዱባቸው የተፈናቃይ መጠለያ ጣቢያዎች አሉ። እነዚህ እነዚህ ቦታዎች ላይ በጣም ስጋት የሆነባቸው አሉ። እንዲሁም ደግሞ ውሃ የውሃ የድርቅ የተከሰጠባቸው አካባቢዎችም አሉ። እዛ ላይ አሁን ድርቅ ሲከሰት ውሃም የውሃ ቀወሶች ስላላለ በሽታው ይከሰታል። ሁም በተለይ ምዕራብ ጎንደር፣ ማዕከላዊ ጎንደር ሮ ላይ እየተከሰተ ያለው እነዚህ የቀን ሰራተኞች ይሄዳሉ ወደዛ ማለት ነው። እነሱ ላይ ነው በጣም በሰፊ ተከስቶ የነበረው እነዚህ ዞኖች ላይ ስለዚህ እነዚህ ላይ አስፈላጊ የሆነ የንጹሀ አቅርቦት የለብ ናይ ማለት ነው። በተመሳሳይ ምግቡም ንጽህና የተጓደለ ነው። የሚበግቡ ነገሮች በጣም ብዙ ስለሆኑ ማለት ስለዚህ እዛ ላይ የሚመለከተው አካል በተለይ እነዚህ የቀን ሰራተኞችን የሚያሰማሩ ባለ ሀብቶች ሊሆኑ ይችላሉ። ሌላው የሚመለከተው ሴክተር የቀን ሰራተኞችን ጥልነት ለመጠበቅ የሚጠበቅበትን ስራ መስራት በኦሮሞ ብሔረሰብ አስተዳደር ዞን በባቲ ወረዳ አስቀድሞ የተከሰተ ወረርሽኝ በሁሉም ጎንደር ዞኖች፣ በምዕራብና በሰሜን ጎጃም ዞኖች፣ በባህር ዳር ዙሪያ ወረዳ እና በአጠቃላይ በክልሉ በአስራ ዘጠኝ ወረዳዎች መከሰቱን ባለሙያዋ ተናግረዋል። በተለይ ድርቅ ባለባቸው አካባቢዎች ብዙ ሰዎች በሚገኙባቸው የሃይማኖት ቦታዎችና የተፈናቃይ መጠለያ ጣቢያዎች ወረርሽኙ በስፋት መታየቱን ገልጸዋል። በጉዳዩ ላይ መረጃ የሰጡን የባህር ዳር ዙሪያ ወረዳ ጤና ጽህፈት ቤት ኃላፊ አቶ ዳንኤል በሁሉ በባህር ዳር ከተማ እና በዙሪያው በሚገኙ የሃይማኖት ቦታዎች ወረርሽኙ በመከሰቱ ሰዎች መሞታቸውን ተናግረዋል። በኋላም በቁጥጥር ስር መዋል እንደተቻለም ጠቁመዋል። ወረርሽኙ እንደ ወረዳችን መጀመሪያ እንዳሳለ ቢነሳ በኋላ ላይ ደግሞ ክረምቱን ተከትሎ በተለይ ሐምሌ መጀመሪያ አካባቢ ደግሞ በአቡነ ሐራም ተነስቷል ማለት ነው። በሁለቱም የእምነት ተቋማት ናቸው። አንድ አሳም የጸበል ቦታ ነው። አቡነ ሐራም ጸበልም ገዳም ነው የሚኖረው። ስለዚህ በሁለቱም በኩል ወረርሽኝ ተከስቶ ከአራት መቶ ሀምሳ በላይ የቆዳ ወረርሽኝ ማከም ችለናል ማለት ነው። ከዚህ ውስጥ ወደ ሁለት መቶ አምሳ ሶስት የሚሆኑት አቡነ ሐራ ናቸው። መቶ ዘጠና ሰባት የሚሆኑት ደግሞ አንድ አሳ ጸበል ነው የተገኙት ማለት ነው። ሰዎች ብቻ ነው ከአንድ አሳ አንድ ከአቡነ ሐራ ሁለት የሞተ ማለት ነው። ይህም ከዓለም የጤና ድርጅት የ ምጣኔ በኮሌራ ጊዜ በጣም ያነሰና አክሴፕቲቭ ሪኮመንድድ መስከረም ሰላሳ አንድ አሳሰብን ተገኘ። ወዲያውኑ በሁለተኛ ሁለት ቀን ቆይቶ ድኑ ሂዷል። የለም አሁን ኮሌራ የሚባል በወረዳችን በህክምና ጣቢያ የለም። ግን አርባ ሁለት ቀን መሙላት አለበት ማለት ነው አርባ ሁለት ቀን ዜሮ ሁኑ መቆየት አለበት ሊሞላ ሲል ነው አሁን አንድ ኬዝ የተገኘ ማለት ነው። ስለዚህ ጋር ተያያዙ የቅኝት ስራዎችን ማጠናቀር እንሰራለን። የንጽህናና ና ከውሃ ጋር የተያያዙ ነገሮች መጸዳጃ ቤት ሌሎችንም ስራዎች አብረን እየሰራ ያለ ነው። የአማራ ክልል የከፍተኛ ትምህርት ተቋማት ፎረም ሰሞኑን ባወጣው የሰብአዊ ምላሽ ስትራቴጂ ሰነድ ላይ በክልሉ በመካሄድ ላይ ያለው ግጭት የጤና አገልግሎትን ክፉኛ በመጉዳቱ በርካታ ተቋማት ስራቸውን እንዲያቆሙ ማድረጉን ገልጿል። ፎረሙ እንደ ኢሮፓያን አቆጣጠር ከ2023 እስከ 2024 ባለው ጊዜ በተደረገው ጥናት 25 ሆስፒታሎችን ጨምሮ 969 ጤና ተቋማት ላይ ጉዳት ደርሷል። አንድ ሺ አንድ መቶ አስራ ስድስት የጤና ባለሙያዎችም የስራ አካባቢያቸውን ለቀው ተሰዷል ብሏል። ሰነዱ ለአሜሪካ ድምጽ አስቴር ምስጋናው ነው። አስራ ስድስት ሰዎችን የጫነ ጀልባ በጫሞ ሐይቅ ሰጥሞ አስራ ሶስት ሰዎች መጥፋታቸውን የጋሞ ፖሊስ አስታውቋል። በደቡብ ኢትዮጵያ ክልል ከኮሬ ዞን አስራ ስድስት ሰዎችን አሳፍሮ ወደ አርባ ምንጭ ሲጓዝ የነበረ ጀልባ ጫሞ ሐይቅ ውስጥ መስጠሙንና መስጠሙን የጋሞ ዞን ፖሊስ መምሪያ አስታውቋል። ሶስት ሰዎች በሕይወት የተገኙ ሲሆን ቀሪዎቹ እየተፈለጉ መሆናቸውን የጋሞ ዞን ፖሊስ መምሪያ የሕዝብ ግንኙነት ዲቪዥን ኃላፊ ኮማንደር ረታ ተክሉ ገልጸዋል። የሃዋሳው ዘጋቢያችን ዮናታን ዘብዲዮስ ተከታዩን ልኳል። በደቡብ ኢትዮጵያ ክልል ከኮረ ዞን አቡሎ አልፋጮ ቀበለን 16 ሰዎችን አሳፍሮ ወደ ጋሞ ዞን አርባ ምንጭ ከተማም ሲጓዝ የነበረ አንድ ጀልባ መስጠሙን የጋሞ ዞን ፖሊስ መምሪያም የህዝብ ግንኙነት ክፍል ኃላፊ ኮማንደር ረታ ተክሉም ለአሜሪካ ድምፅ በስልክ አስታውቀዋል። ትላንት ማምሻውን ነው። ጫሞ ሐይቅ ማዶ ላይ በዛ በአቡሎ አልፋቹ የሚባል ቦታ አለ። ከዛ ሙዝ አጋጣሚ ጭኖ ወደ አርባ ምንጭ ስመጣ ነው ሐይቅ ላይ የመስመጥ አደጋ የደረሰው። ይሄን ደግሞ መረጃ በእርግጥ ከዛ ከኋላ የተከታተለ አልነበረም። ይሄን ሌሊት ላይ ከሰመጡት ውስጥ አጠቃላይ አስራ ስድስት ሾፌሩን ጨምሮ ጀልባ ሾፌሩን ጨምሮ አስራ ስድስት ሰው ነው የሰመጠው ከጀልባዋ ጋር። ኮማንደር ረታ ሶስት ሰዎች በህይወት መገኘታቸውን አረጋግጠው ቀሪዎቹ የደረሱበት ስላልታወቀ ፖሊስ ፍለጋ ላይ ነው ብለዋል። ሁለት ሰዎች በጀሪካን ባዶ ጀሪካን ነበረ፣ በሱ ላይ ተንሳፈው ሌሊቱም በሙሉ ጫሞ ሐይቁ ላይ ነው ያደሩት። ንጋት ላይ መረጃው ደርሶ ወደ ስፍራው ስትሄድ ሁለቱ ማውጣት ስራ ተሰርቷል። ቅሪዎች አስራ አራቱ በሰመጠው ጫሞ ሐይቅ ላይ ሊገኙ ባለመቻላቸው የአርባ ምንጭ ዙሪያ ወረዳ ፖሊስ የጋሞ ዞን ፖሊስ ከሌሎች ህብረተሰብ ክፍሎች ጋር በመሆን ነፍስ አድን ፍለጋ ስራው ላይ ነው ቀን ሙሉ የተዋለው። ከሰዓት ማምሻዎች አካባቢ አሁን ሶስተኛው ወጣት ያው ከሀይቁ ማዶ ባሉ ደሰቶች አካባቢ ታይቶ በነፍስ እያለ ሶስተኛው አሁን ማምሻውን ተገኝተዋል። ከዚህ ውጪ አስራ ሶስት ሰዎች ህይወት እስካሁን ድረስ የተገኘበት ሁኔታ የለም። የአደጋው መንስኤ እንዳልታወቀ ገልጸው በጀልባው ላይም አደጋው የደረሰው ትናንት ጥቅምት ሰባት ቀን 2017 ዓ ም መሆኑን አመልክተዋል። ሙዝ ጭኖ ነው የሚመጣው። የሰው ቁጥርም ወደ አስራ ስድስት መሆኑ ጋር ተያይዞ በእኛ ግምት ምናልባት ክብደት ሊኖር ይችላል የሚል እንትኑ ይኖራል። ከዛ ውጭ ግን ሁኔታዎችን አጣርተን የመጨረሻውን ያው ለመንገር እስካሁን ድረስ ምርመራ የማጣራት ስራ እየተሰራ ነው ያለው። የተገኙ ሰዎች ሶስቱም በህይወት ነው የተገኙት። አዎ በጤና ነው የተገኙት። ሶስቱም በጤና ነው ሁለቱ በጀሪካን ላይ ሆኖ ላዩ ላይ ሲንሳፈፍ ሆኖ ያደሩት ሶስተኛው ደግሞ ወደ ሐይቁ ዳርቻ አካባቢ ባሉ ደሴቶች ላይ እንደዚሁ በጀሪካን ላይ ተንሳፎ ነው ያደረው። ነገር ግን ጫሞ ሐይቅ ማለት በርካታ አዞ ክምችት ያለበት ነው። ይህም ያው ለገባይ በጠፉት ሕይወት ዙሪያ የሚያሰጋ ነው የሚሆነው የሚለው ነው የያዝ ነው እስቲላው በዚህ ሰዓትም በስፍራው ላይ ያው የጸጥታ ኃይሉና ሌሎች የህብረተሰብ አካላት በፍለጋ ላይ የተሰማርቶ ነው ያሉት ኮማንደር ረታ አደጋው የደረሰባቸው አስራ አምስቱ ተሳፋሪዎች ሙዝ ለመጫን ከአርባ ምንጭ ዙሪያ ወረዳ ወደ ኮረዞን አቡል አልፋጮ ቀበሌ የሄዱ የአርባ ምንጭ ዙሪያ ወረዳ ነዋሪዎች ናቸው ብለዋል። ለአሜሪካ ድምጽ ራዲዮም ዮናታን ዘብድዮስ ሐዋሳም። የመንገዶች መዘጋት ለተለያዩ ችግሮች እንዳጋለጣቸው የደራ ወረዳ ነዋሪዎች ተናገሩ። በኦሮሚያ ክልል ሰሜን ሸዋ ዞን የሚገኘው ደራ ወረዳ ከአጎራባች አካባቢዎች የሚያገናኙ መንገዶች ከአንድ ዓመት ለሚበልጥ ጊዜ በታጠቁ ኃይሎች ተዘግተው መቀጠላቸውን የገለጹ ነዋሪዎች ለማህበራዊና ምጣኔ ሀብታዊ ችግሮች መጋለጣቸውን አስታውቀዋል። በኦሮሚያ ክልል በምትገኘው ፍቼ ወረዳና በአማራ ክልል በሚገኘው መራቤቴ ወረዳ በኩል ወደ ሀገሪቱ ዋና ከተማ አዲስ አበባ የሚወስዱ መንገዶች ተጓዦችን ለዝርፊያ ለእገታና ለሞት የሚዳርጉ ናቸው ሲሉም ነዋሪዎቹ አማረዋል። ፀሐይ ዳምጠው ተከታዩን አድርሳናለች። በኦሮሚያ ክልል ሰሜን ሸዋ ዞን ደራ ወረዳ የሚገኙ ነዋሪዎች ዛሬ ጥቅምት 8 ቀን 2017 ዓ ም ለአሜሪካ ድምፅ እንደገለጹት ከአጎራባች አካባቢዎች የሚያገናኙ መንገዶች ለዓመታት በታጠቁ ኃይሎች ተዘግተ ቆይተዋል። ሁለቱም መውጫ መንገዶች ማለትም በኦሮሚያ ክልል በፊቼ ከተማ እና በአማራ ክልል በሚገኘው መራቤቴ ወረዳ በኩል ወደ ሀገሪቱ ዋና ከተማ አዲስ አበባ የሚወስዱ መንገዶች ዝግ መሆናቸው ህብረተሰቡን ለተለያዩ ችግሮች አጋልጧል ስሉም አመልክተዋል። የደራ ወረዳ ነዋሪ መሆናቸውን የገለጹና በደህንነት ስጋት ምክንያት ስማቸው እንዳይጠቀስ የጠየቁት አስተያየት ሰጪ ተከታዩም ብለዋል። ደራና ፍቼን የሚያገናኘው መንገድ ከተዘጋ አራት ዓመት አልፎታል። ሌላው እንደ አማራጭ ህዝቡ ሲጓዝበት የነበረው በአማራ ክልል በመርሐቤቴ በኩል ነው። እሱ በፋኖ ታጣቂዎች ከተዘጋ ቆይቷል። መንገዱ በመዘጋቱ ህብረተሰቡ ለማህበራዊ እና ኢኮኖሚያዊ ችግሮች ተጋልጧል። በተለይ ከስድስት ወር ወዲህ የኑሮ ውድነት ሲጨምር፣ በወረዳችን ከሌላው አካባቢ እጥፍ ነው የጨመረው። አሁን አዲስ አበባ ላይ ዘይት 1200 ሲገዛ እኛ ጋር 3000 ብር ነው የሚሸጠው። ሳሙናም ጨምሯል። በአጠቃላይ አስቸጋሪ ነው ያለው ነገር። ነፍሰ ጡር ሴት ሐኪም ቤት ለመውሰድ መድኃኒት ማግኘት ከባድ ነው። እንደ ወትሮው ቢሆን የወባ መድኃኒት ክምችት ቀደም ብሎ ይገባል። እንደዚሁም የተለያዩ ክትባቶች ይገባሉ። በወረዳው ያለው የመጀመሪያ ደረጃ ሆስፒታልም ሆነ ጤና ተቋማት ባዶ ናቸው። እናም የፌዴራሉና የክልል መንግስታት የህዝቡን ችግር ተረድተውና ወደ ላይ የሚሄድላቸውን ሪፖርት ትተው ሰው መድበው ያለንበትን ሁኔታ ቢጎበኙ እንላለን። እኚሁ አስተያየት ሰጪ ያክለው ከደራ ፊች የሚወስደው መንገድ በኦሮሞ ነጻነት ሰራዊት ታጣቂዎች ለአራት ዓመታት ተዘግተው ነበር ሲሉ ተናግረዋል። አሁን ግን በሁለቱም አቅጣጫ በፋኑ ታጣቂዎች ተዘግተዋል በማለትም አብራርተዋል። ቀራናና የደራ መራቤቴ መንገድ ከተዘጋ ሁለት ዓመት አልፎታል። ነገር ግን አንዳንድ መኪና በመከላከያ ሰራዊት አባላት እጀባ ይወጣል። አሁን ሰሞኑን ደግሞ ነጋዴዎቹ ለታጣቂው ቡድን በአንድ ጭነት 30ሺህ ብር ከፍለው ያልፋሉ። ይህንን አድርጎም በሰላም የሚመለስ ከስንት አንዱ ነው። ነጋዴውም አምጥቶ ወጪውን ህብረተሰቡ ላይ ነው የሚጭነው። በፊት የደራ ፍቼ መንገድ ለአራት ዓመታት የተዘጋው በኦሮሞ ነጻነት ሰራዊት ነበር። እነርሱ መንግስት ባለፈው ዓመት ባካሄደው ኦፕሬሽን ለቀዋል። አሁን ከሳልኩላ ወደ ህዴቡ አቦቴ በረሃማ ውስጥ የፋኖ ታጣቂዎች መንገዱን ይዘው ነው ያሉት። አሁን ደራ መውጫ መንገድ የላትም አስቸጋሪ ነው። መንግስት አቤቱታችንን ቢሰማ እንላለን። ሌላው የወረዳው ነዋሪ በተመሳሳይ ምክንያት ስማቸው እንዳይጠቀስ የጠየቁ በሰጡት አስተያየት ተከታዩም ብለዋል። ስለ ደራ መንገድ ማውራት ሰልችቶናል። አራት ዓመት ሙሉ ይህ ህዝብ መንገድ አጥቶ እየተሰቃየ ነው። በአማራ ክልልም ሩቅ ቢሆንም ማለትም ከደራ ፍቼ ዘጠና አራት ኪሎ ሜትር ሲሆን ከደራ ፍቼ በመራቤቴ ከ200 ኪሎ ሜትር በላይ ነው። ሆኖም በፋኖ ታጣቂዎች ምክንያት በዛም በኩል መጓዝ አስቸጋሪ ነው። ግለሰቡ አክለውም በቅርብ ጊዜ ከደራ ተነስተው በአማራ ክልል መራቤቴ ወረዳ በኩል ወደ ፊቼ ከተማ ሲጓዙ የነበሩ አሽከርካሪዎች በፋኖ ታጣቂዎች ታግተው ገንዘብ ከከፈሉ በኋላ ተገለዋል ስሉም ተናግረዋል። እንደ አማራጭ የተወሰደው በአማራ ክልል ያለው መንገድ ላይ መታወቂያ አሳይተው ነው የሚመላለሱት። በአካባቢው በተፈጠረው ችግር በጊዜው መረጃ ለማድረስ የስልክ አገልግሎት ተቋርጦ ነበር እንጂ ስምንት ሾፌሮች ታግተው ነበር። ሕብረተሰቡ ለምኖና አዋጥቶ እያንዳንዳቸው አንድ ሚሊዮን 300 ሺህ ብር ከፍለው ነበር። ነገር ግን ገደሏቸው። አንዱ የጀማ ወንዝ ውስጥ ራሱን ጥሎ በአራተኛው ቀን ጎንዶ መስቀል ከተማ ደርሶ ነው መሞታቸውን ለቤተሰብ የነገራቸው። እናም አሁንም ሰው ማገት፣ ገንዘብ መጠየቅ፣ ስርዓት አልበኝነት ሰፍኗል። በወረዳው ማለት ይቻላል። ከአንድ ወር በፊት በመራቤቴ ወረዳ በኩል ወደ አዲስ አበባ በመጓዝ ላይ የነበሩ ስምንት የንግድ መኪና አሽከርካሪዎች በፋኖ ታጣቂዎች ከታገቱና የተጠየቁትን ገንዘብ ከከፈሉ በኋላ ተገለዋል ሲሉ ለማስለቀቂያ የሚሆን ገንዘብ አዋተናል፣ ከተገደሉም በኋላ ለቅሶ ላይ ደርሰናል ያሉ ሌሎች አምስት ነዋሪዎችም ተናግረዋል። አሽከርካሪዎቹ የተገደሉት ከታገቱ ከአምስት ቀናት በኋላ መስከረም ሰባት ቀን 2017 ዓ ም ነው ሲሉም አስረድተዋል። በደህንነት ስጋት ምክንያት ግን ስማቸው እንዲጠቀስ አልፈቀዱም። የአሜሪካ ድምፅ በስምንት አሽከርካሪዎቹ ላይ ተፈጸመ የተባለውን እገታና ግድያ እንደዚሁም ለድርጊቱ ተጠያቂ የሆነውን አካል ማንነት ከገለልተኛ ወገን አላረጋገጠም። የኦሮሞ ነጻነት ሰራዊት እና የፋኖ ታጣቂዎች ቡድን ከዚህ ቀደም ለተመሳሳይ ውንጀላዎች በሰጧቸውም ላሾች ታጣቂዎቻቸው ሰላማዊ ሰዎችን ላማ እንደማያደርጉ በመግለጽ በጽኑ አስተባብለዋል። በመራ ቤቴ በኩል ለመጓዝ የሚሞክሩ አሽከርካሪዎች ገንዘብ እየከፈሉ እንደሚያልፉ አውቃለው ያሉት የሰሜን ሸ ዞን ዋና አስተዳዳሪ ከፍ ያለው አደሬ ተገደሉ ስለተባሉ ስምንት አሽከርካሪዎች ግን መረጃ እንደሌላቸው ጠቅሰዋል። ዛሬ ጥቅምት ስምንት ቀን 2017 ዓ ም ከአሜሪካ ድምጽ ጋር ባደረጉት የስልክ ቃለ ምልልስ የኦሮሞ ነጻነት ሰራዊት በዞኑ አምስት ወረዳዎች የፋኖ ታጣቂዎች ደግሞ በሶስት ወረዳዎች ውስጥ እንደሚንቀሳቀሱ ጠቅሰው ለመንገዶቹ መዘጋትና በአካባቢው ላለው የጸጥታ ችግርም ሁለቱንም ቡድን ተጠያቂ አድርገዋል የመንገዱን መዘጋት ችግር በተመለከተም ዋና አስተዳዳሪው ተከታይም ብለዋል ገረ መራቤቴቲን ዱራኒ እንደማማ አማ እንደማሙ ለአል ነገኝ ናሎ ሰዲቲሲ ወዮን ቀቡ በመራቤቴ በኩል በፊት ይኬድ ነበር አሁን ተቋርጧል። ምክንያቱም በመስመሩ ላይ ያለው የሰላም ችግር ጠንከር ብሏል። የተወሰነ ጊዜ በመከላከያ እጀባ እየሄዱ ነበር። በዛን ወቅትም በሰላም ያለፉም አሉ፣ እንዲሁም በፋኖ ታጣቂዎች ተይዘው ታግተው ገንዘብ ተጠይቀው ገንዘቡን ከፍለው ይወጡም አሉ። በአቦቴ በኩልም ማገት፣ መዝረፍ፣ ንብረት ላይ ጉዳት ማድረስ ችግሮች ስላሉ የትራንስፖርት እንቅስቃሴው በመደበኛ እንደተፈለገ ለመንቀሳቀስ አስቸጋሪ ነው። አንዳንድ የመከላከያ ኃይሎች በፕሮግራም ተሽከርካሪዎች እንዲወጡም እንዲገቡም አልፎ አልፎ እጀባ ያደርጋሉ። እናም የህብረተሰቡ ቅሬታ እውነት ነው። አስተዳዳሪው አክለው በዞናቸው በተለይ ደራ ወረዳ ችግር ነው ያሉትን አስረድቷል። ና ደራ ከነገ ሰትወን ነደጎዱ ሁምኒ ፋኑ ጀደሙ ሸነይ ጀደሙ ኩን ኦፊሳኔቲ ጉያ ተከ ወልትንቡዋል በደራ ወረዳ ልዩ የሚያደርገው የፋኑ ኃይል እና የሸኔ ታጣቂዎች እርስ በርስ አይነካኩም። ነገር ግን የብሔር ግጭት እንዲፈጠር ያደርጋሉ። ፋኖ በኦሮሞ ተወላጆች ላይ ጥቃት ይፈጽማል። አጸፋውን ሸኔም ታጣቂውን ትቶ የአማራ ተወላጆች ላይ ጥቃት ይፈጽማል። ሁሉም ህዝቡ ላይ ጥቃት ይፈጽማሉ። አሁን የመንግስት ኃይሎች በታጣቂዎቹ ላይ አሰሳ እያደረጉ ነው እንጂ ችግሩ የወረዳው ጠንከር ይላል። አሁን በዞኑ አምስት ወረዳዎች ውስጥ የኦሮሞ ነጻነት ሰራዊት ይንቀሳቀሳል። በሶስት ወረዳዎች ደግሞ የፋኖ ታጣቂዎች ይንቀሳቀሳሉ። እነርሱ በሚንቀሳቀሱበት ቦታ ሁሉ ህብረተሰቡ ላይ ጥቃት ይፈጽማሉ። የህብረተሰቡን ደህንነት ለማስጠበቅ መንግስት ከህዝቡ ጋር ተቀናጅተው እየሰራ ነው ስሉ አቶ ከፍ ያለው ገልጸዋል። በአካባቢው ሰላም እንዲሰፍን የዞኑ አስተዳዳሪ ከአማራ ክልል ጋርም በቅርበት እየሰራ ነው ስሉም ዋና አስተዳዳሪው አመልክተዋል። የአሜሪካ ድምፅ በተለይ ተገደሉ ስለተባሉ አሽከርካሪዎች ጉዳይ በአካባቢው ይንቀሳቀሳሉ ከሚባሉ የፋኖ ታጣቂዎች መሪዎች ምላሽ ለማግኘት ሙከራ አድርጓል። ለጊዜው ግን አልተሳካም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ አስከትለን የምናልፈው ወደ ዩናይትድ ስቴትስ ምርጫ ነው። ጥቂት ሳምንታት በቀሩት የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ድንበር አቋርጦ የሚገቡ ህገወጥ ስደተኞችና የደህንነት ጉዳይ አብይ ትኩረትን መሆኑን ቀጥሏል። የአሜሪካ ድምፅ የኢሚግሬሽን ጉዳዮች ዘጋቢ አሊን ባሮስ ከአሪዞና የዩናይትድ ስቴትስ የድንበር ጠባቂዎችና የፍልሰት ጉዳይ ባለሙያዎችን አነጋግራ ያሰናዳችውን ዘገባ አሉላ ከበደ እንደሚከተለው አሰናድቶታል። በዩናይት ስቴትስና ሜክሲኮ ድንበር አቅራቢያ የቱሶን አጎራባች የሆነው የሶኖራን በረሃ ለስደተኞች እጅግ አደገኛ የሆነ አካባቢ ነው። ማርቲን ዌላን የዩናይት ስቴትስ ድንበር ጠባቂ ናቸው። የመጀመሪያው መሰናክል ጠቅላላው የመሬቱ አቀማመጥ ሲሆን፣ በተለይ ቱሶኑን የሚያዋስነው አካባቢ እጅግ አደገኛ ነው። በዚያ ላይ የአየር ንብረቱ ጠባይና በረሃማው ሙቀት ተደማምረው ጉዞውን እጅግ አደገኛ ያደርጉታል። ውላን እንደሚያስረዱትም በሕገ ወጥ መንገድ የሚገቡትን ሰዎች የሚያስቆመው ቀጣዩ መሰናክል ድንበር ላይ የቆመ የግንባ አጥር ነው። ሌሎቹ ያን ያህል ጎልተው የሚታዩ አይደሉም ይላሉ። ዊ ዩቲላይዝ ካሜራ ቴክኖሎጂ፣ ሴንሶር ቴክኖሎጂ ምስል የሚቀርጹ መሳሪያዎችና የሰዎችን እንቅስቃሴ የሚያመለክት ቴክኖሎጂ እንዲሁም ሰው ከመደበኛው ሕጋዊ መተላለፊያ ውጪ ድንበሩን አቋርጦ በሚገባበት ወቅት የምንሰጠው ፈጣን ምላሽ ይገኙበታል። እንደ አውሮፓውያኑ የዘመን አቆጣጠር በ2023 ደቡባዊውን የዩናይትድ ስቴትስ ድንበር አቋርጦ የገቡ ስደተኞች ቁጥር ከአሁን ቀደም ከታዩት ሁሉ በእጅጉ የላቀ መሆኑ ተዘግቧል። ኖጋሌስ በሚገኝበት በዚያ የቱሶን አዋሳኝ በሆነው አደገኛ አካባቢ ሳይቀር ድንበር አቋርጠው ለመግባት የሞከሩት ሰዎች ቁጥር በተመሳሳይ ከዚያ ቀደም ከታዩት ሁሉ የበዛ እንደነበር ተመልክቷል። ከዚህ በተጨማሪ በህገወጥ መንገድ የገቡትን ግለሰቦች ወደ ሀገራቸው የሚመለሱበትን አሰራር ያግዛል። ምክንያቱም አብዛኛው ስራው እንዲቀላጠፍ ስለሚያደርግ ነው። የዩናይት ስቴትሱ የድንበር ጠባቂዎች ባልደረባ ሮበርት ኦርቲስ ሲያስረዱም ባለፈው የሰኔ ወር በፕሬዚዳንት ጆ ባይደን የተፈረመው ፕሬዚዳንታዊ ትዕዛዝ ወደ አገሪቱ የሚገቡትን ስደተኞችና ጥገኝነት ጠያቂዎች ቁጥር በእጅጉ ገድቧል። የድንበር ጠባቂዎች በኖጋሌስ አካባቢ ከአንድ መቶ ሃምሳ በላይ የተለያዩ ሀገሮች የመጡ ሰዎችን በቁጥጥር ስር መዋላቸውን ይናገራሉ። እርምጃው ከአፍሪቃና እስያ አገራት የሚመጡ ስደተኞችንም ቁጥር ቀንሷል። አሁንም የድንበር ጠባቂዎቹ ባልደረባ ኦርቲዝ፣ ምክንያቱም በዚህ እርምጃ አማካኝነት ለተቀረው ዓለም እየተላለፈ ያለው መልእክት በህገ ወጥ መንገድ ወደ ዩናይትድ ስቴትስ ለመግባት መሞከር መዘዝ የሚያስከትል መሆኑን ነው። ይሁንና አንዳንድ ተንታኞች እንደሚያስረዱት የድንበር ጥበቃና ደህንነት ቁጥጥሩን ለማጥበቅ ከሚደረጉት መሰናክሎችም በላይ የሆነ ጉዳይ ነው። የዚህን ጉዳይ አንድምታ በወጉ ሳንገነዘብ የድንበር ጥበቃውን ስለማረጋገጥ እየተነጋገርን ይመስለኛል። አና ኦቿ ኦሌሪ የአሪዞና ዩኒቨርስቲው የፍልሰተኞች ጉዳይ ጥናት ተቋም ተባባሪ ዲሬክተር ናቸው። ደህንነቱ የተጠበቀ ድንበር ማካተት አለበት ብዬ የማስበው ሰዎች ያለ ሕጋዊ ፈቃድ ድንበር አቋርጦ ለመግባት እንዲሞክሩ የሚያነሳሱና የሚገፋፉ ለፍልሰት የሚዳርጉ መንስኤዎችን መፍታት ነው። ሊጠናቀቅ ጥቂት ሳምንታት ብቻ በቀሩት የጥቅምት ወር መገባደጃው የዩናይት ስቴትሱ ፕሬዚዳንታዊ ምርጫ ኢሚግሬሽን አሁንም ከፍተኛ ትኩረት ከሳቡት ዋነኛ ጉዳዮች ውስጥ አንዱ ነው። ይሁን እንጂ ከድንበሩ አዋሳኝ ለሚኖሩ ማህበረሰቦች ኦሌሪ እንደሚሉት ከስደት ጋር የተዛመዱ ጉዳዮች በርቀት ከሚታየውም አለፍ ያሉና ውስብስብ ሁኔታዎችን የሚያካትቱ ናቸው። ሰዎች በህጋዊ መንገድ ወደዚህ በሚመጡበት ወቅት እንደ አደገኛ ተደርገው እንደሚታዩ እናውቃለን። ስለሆነም ይሄ በራሱን ለውጥ አያመጣም። እኛም ብንሆን በህጋዊም ይሁን በህገ ወጥ መንገድ ከድንበሩ ወዲህና ወዲያ ማዶ የመመላለስ ሂደቶችና ውጤቶች ነን። ይህ በእንዲህ እንዳለ ድንበር ጠባቂዎች አሁንም በህገ ወጥ መንገድ ድንበሩን አቋርጠው ለመግባት የሚሞክሩ ሰዎችን የማገድ ስራቸውን ቀጥለዋል። የተከበራችሁ አድማጭ ተመልካቾቻችን በመከታተል ላይ የምትገኙት የአርብ ምሽት ጥቅምት 8 2017 ዓመተ ምህረት መሰናዷችን ነው። በኢትዮጵያን ሰዓት አቆጣጠር እስከ ምሽቱ አራት ሰዓት ድረስ አብራችሁን ትዘልቁ ዘንድ እንጋብዛለን። ለምሽቱ የያዝናቸው ቀዳሚ ዘገባዎች እዚህ ላይ ተጠናቋል። ወደ ሁለተኛው ምዕራፍ የምንሻገርበት ሰዓት ላይ እንገኛለን። ወደዛ ከመሻገራችን በፊት ግን የዩናይትድ ስቴትስ የምርጫ ዘገባዎችን እንዴት ልታገኙ እንደምትችሉ እናስታውቃችሁ። ዩናይትድ ስቴትስ ጥቅምት 26 2017 ዓ ም በአውሮፓውያኑ ህዳር አምስት ለምታካሄደው ምርጫ በመዘጋጀት ላይ ነች። ምርጫው በታሪካዋ ወሳኝ ከሆኑ ምርጫዎች መካከል አንዱ ነው። በዚህ ምርጫ የቀድሞ ፕሬዝዳንት ዶናልድ ትራምፕ ክሶች ያሉባቸው ቢሆንም ዳግመኛ ወደ ስልጣን ይመለሱ ይሆናል አለም፣ ደግሞ ካማላ ሀሪስ የአሜሪካ የመጀመሪያዋ ሴት ፕሬዝዳንት ሆነው ይመረጡም ይሆናል። ምርጫው እየተቃረበ ነው። በምርጫው ዙሪያ ውይይቶች፣ ዘገባዎች፣ ትንታኔዎች እንዲሁም ስለ ምርጫው ሂደት የሚያብራሩ መረጃዎችን የእጩ ተፎካካሪ ንግግሮችና የፖለቲካ ይዘቶችን የሚመለከቱ ቅንብሮችን በአሜሪካ ድምፅ የአማርኛ ትግርኛና አፋን ኦሮሞ ዝግጅቶች ይከታተሉ። እጅግ በጉጉት ለሚጠበቀው ምርጫ መረጃዎችን ለማግኘት የቪዮ አማርኛ ትግርኛና አፋን ኦሮሞ መሰናዶዎችን ምርጫው ያደርጉ የቪኦኤን አማርኛ ትግርኛና አፋን ኦሮሞ ስርጭቶች በዌብሳይቶቻችንና በማኅበራዊ መገናኛ ገጾቻችን በመከታተል ይችላሉ። የዩናይትድ ስቴትስ ምርጫን በተመለከተ የተለያዩ ዘገባዎችን ወደ እናንተ ማድረሳችንን እንቀጥላለን። ወደ ሁለተኛው ምዕራፍ ልንሸጋገር ነው። ከመሻገሪያው ሙዚቃ በኋላ እንመለሳለን። የሁለተኛው ምዕራፍ ቀዳሚ ዘገባችን የሀሳብ ነፃነትን ይመለከታል። በዲጂታል ወይም በአጠቃላይ የኢንተርኔት አጠቃቀም ላይ ያለው ነጻነት ለተከታታይ 14 አመታት ማሽቆልቆሉን ፍሪደም ሀውስ የተሰኘ ተቋም ባወጣው አመታዊ ሪፖርት ላይ አመልክቷል። በጥናቱ ከተካተቱት ሀገራት ውስጥ አርባ አንድ በሚሆኑት በያዝነው አመት ምርጫ የሚካሄድ በመሆኑ ሁኔታውን አሳሳቢ እንደሚያደርገውና ነጻና ክፍት የሆነ የኢንተርኔት አገልግሎት ዲሞክራሲ እውን እንዲሆን ወሳኝ መሆኑን የዘርፉ ባለሙያዎች አሳስበዋል። ኢትዮጵያን በጥናቱ ከተካተቱት ሀገራት መካከል አንዷ ስትሆን ኢንተርኔት ሆን ተብሎ ከሚቋረጥበት፣ የማህበራዊ መገናኛ ብዙሃን ወይም ሌሎች የግንኙነት መንገዶች ከሚታገዱበት፣ ኢንተርኔት ተጠቃሚዎች የመረጃ መረብ ላይ በሚያደርጉት እንቅስቃሴ ምክንያት የአካል ጉዳት ከሚደርስባቸውና ከሚገደሉባቸው ሀገራት ተርታ ተመድባለች። ሪፖርቱን የተመለከተው ባልደረባችን እንግዱ ወልዴ የአሜሪካ ድምጽ ቬሮኒካ ባልደረስ ኤግልሲያስ ያዘጋባ ጋር አጣምሮ ተከታዩን አሰናድቷል። በጥናቱ ከተካተቱት 38 የአፍሪካ ሀገራት መካከል የኢንተርኔትን ነፃነት በተመለከተ ኢትዮጵያ የመጨረሻውን ደረጃ ይዛለች። የፍሪደም ሃውስ ዓመታዊ ጥናት እንዳመለከተው ኢትዮጵያ የማኅበራዊ ሚዲያ ወይም ሌሎች የግንኙነት መንገዶች የሚታገዱበት የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ መረቦች ሆን ተብለው የሚስተጓገሉበት የመንግሥት ደጋፊ የሆኑ አስተያየት ሰጪዎች በኢንተርኔት ላይ የሚደረጉ ውይይቶችን የሚቆጣጠሩበት ብሎገሮች ወይም ሌሎች የኢንተርኔት ተጠቃሚዎች በሰጡት የፖለቲካም ሆነ የማኅበራዊ ጉዳዮች አስተያየት ምክንያት ከሚታሰሩበት ኢንተርኔት ተጠቃሚዎች የመረጃ መረብ ላይ በሚያደርጉት እንቅስቃሴ ምክንያት የአካል ጉዳት ከሚደርስባቸውና በእስር ላይ ሳሉ ጭምር ከሚገደሉበት ሀገራት ተርታ ተመድባለች። በዚህ ምክንያት በፍሪደም ሃውስ መለኪያዎች መሰረት፣ በኢንተርኔት አጠቃቀም ረገድ ኢትዮጵያ ነጻ ካልሆኑ ሀገራት ተርታ ተመድባለች። የሰብአዊ መብት ቡድኑ ፍሪደም ሃውስ በ72 ሀገራት ባደረገው ጥናት መሰረት የድረ ገጾች መገደብ፣ የማኅበራዊ ሚዲያው ላይ የሚታየው ገደብ በኢንተርኔት ላይ የሚሰሩ የማኅበራዊ አንቂዎች ለእስር መዳረግ በመላው ዓለም የኢንተርኔት ነጻነት አደጋ ላይ መውደቁን አመላካሽ ነው ብሏል። ኪያን ቨስቲንሰን በፍሪደም ሃውስ ተመራማሪ ናቸው። በመላው ዓለም ምርጫ የሚካሄድባቸውን አርባ አንድ አገራት ተመልክተናል። ፓርቲዎችና እጩዎች የተለያዩ ምልክቶችን ለማስተላለፍና ዛት ያላቸውን ድምፅ ሰጪዎች ለማግኘት ሰው ሰራሽ ልህቀትን መጠቀማቸውን ታዝበናል። ይህ በዲሞክራሲ ላይ ያለንን አመኔታ የሚሸረሽርና ድምፅ ሰጪዎችን የሚያሳስት እንደሆነ ተመራማሪው አክለው ተናግረዋል። በኢንዶኔዥያ ሁለቱ ፕሬዝደንታዊ ተፎካካሪዎች አኒየስ ባስዌዳን እና ፕራቦዋ ሱቦአንቶ አረብኛ ቋንቋ መናገር እንደማይችሉ እየታወቀ ሙስሊም ድምፅ ሰጪዎችን ለመሳብ ሲባል አረብኛ እንደሚናገሩ ተደርጎ የሐሰት ቪዲዮ ተቀናብሮ ተሰራይቷል። በወቅቱም ሐሰተኛ መረጃዎችን በማጣራት ላይ የሚሰሩት ማኅበራዊ አንቂዋ ሳንቲ አስቱቲ በጉዳዩ ላይ ለቪኦኤ አስተያየታቸውን ሰጥተው ነበር። በምርጫ ወቅት በፌዝ መልክ የሚተላለፉ መልእክቶች ተቀናቃኞችን ለማሳጣት ብቻ ሳይሆን የሚደግፉትን እጩ አጉልቶ ለማቅረብም ጥቅም ላይ እየዋሉ ነው። ቢሆንም በፍሪደም ሀውስ ጥናት ኢንዶኔዥያ በአስከፊ ደረጃ ላይ አልተመደበችም። በቻይና ገዢው የኮሚኒስት ፓርቲ በኦንላይን ላይ የሚደረግን ተቃውሞ ላለፉት አስር ዓመታት ሲገድብ ቆይቷል። በዚህ ዓመትም ኪያን ቨስቲንሰን እንደሚሉት ብቸኛዋ የኢንተርኔት ነፃነት ገዳቢ ሀገር አይደለችም። የሚያንማር ሰራዊት በአገሪቱ የሚገኙትን ተቃዋሚዎች የኢንተርኔት አጠቃቀም ለመገደብ በስፋት ሳንሱር በማድረግና በመከታተል ላይ ነው። የፍሪደም ሃውስ ሪፖርት ሁሉም ነገር ተስፋ አስቆራጭ እንዳልሆነም አመልክተዋል። በአፍሪካዊቱ ዛምቢያ የሚገኙ የሲቪል ማኅበራት በዲጂታል መስክ ላይ የሚደርሰውን ጫና ተከላክለዋል። ቺሊ ደግሞ በኦንላይን ላይ ሰብአዊ መብትን ለማስከበር ከለላ ማድረጓ ተጠቅሷል። በአሜሪካ ፕሬዚደንታዊ ምርጫው በተቃረበበት በዚህ ወቅት ኢንተርኔት የተነቃቃ የተለያዩ ሀሳቦች የሚስተናገዱበትና ነፃ መሆኑን ጥናቱ አመልክተዋል። ነገር ግን በአገር ውስጥ ባሉም ሆነ በውጭ ተዋናያን አማካይነት የሚሰራጩ አሳሳች መረጃዎች በኢንተርኔት ላይ እንደሚታዩ የፍሪደም ሃውሱ ባልደረባ ኪያን ቨስቲንሰን ያስጠነቅቃሉ። እነዚህም ከሩሲያና ከቻይና መንግስታት ጋር ግንኙነት ያላቸው አካላት ናቸው። በኢራን መንግስት የሚደገፉ ተዋናያንም በፕሬዝዳንታዊ ምርጫ ዘመቻዎች ላይ ማነጣጠራቸውን ተመልክተናል። በዲጂታል መስክ በሚታየው የነፃነት ሁኔታ ላይ ትኩረት እንዲደረግ በማድረግ ፖሊሲ አውጪዎችና የግል ዘርፉ በተለይም በምርጫ ወቅት ሰዎች በነፃነት ኢንተርኔትን መጠቀም እንዲችሉ መላዎችን እንዲፈጥሩ ያደርጋል የሚል ተስፋ እንዳላቸው የመስኩ አጥኚዎች ይናገራሉ። በጥናቱ ከተከታተቱት ሰባ ሁለት አገራት ውስጥ በ27ቱ የሰብአዊ መብት ጥበቃው እጅግ ተዳክመዋል። ቻይናና ሚያንማር የኢንተርኔት ነጻነትን በተመለከተ በዓለም እጅግ አስከፊ አገራት ሆነው ተመዝግበዋል። በግል ኔትወርኮች ወይም ቪፒኤን ላይም ያላቸውን ክልከላ አጠናክረዋል። አይስላንድ በኢንተርኔት ነጻነት አንደኛውን ደረጃ ስትይዝ፣ አፍሪካዊቷ ዛምቢያ ደግሞ ከፍተኛ መሻሻል ያሳየች ተብላ ትጠቅሳለች። በየዓመቱ የሚካሄደው ጥናት ለመጀመሪያ ጊዜ በተመለከታቸው ቺሊ እና ኔዘርላንድስ በመረጃ መርብ ላይ ሰብዓዊ መብትን እንደሚያከብሩ ተስተውሏል። በጥናቱ ከተካተቱት ሀገራት ውስጥ ሦስት አራተኛ በሚሆኑት ሐሳባቸውን በሰላማዊ መንገድ የገለጹ ሰዎች ጭምር እስከ አስር ዓመት በሚደርስ እስራት ተቀጥተዋል። በአርባ ሦስቱ ሀገራት ሰዎች በመረጃ መርብ ላይ ሐሳባቸውን በማካፈላቸው ብቻ አካላዊ ጉዳት ደርሶባቸዋል ወይም ተገድለዋል። የትጥቅ ግጭት በሚካሄድባቸው ሀገራት ደግሞ የኢንተርኔት መዘጋት ወይም መረጃ መረቦችን በመጠቀም ሐሳባቸውን በሚገልጹ ሰዎች ላይ በሚደርስ የበቀል እርምጃ ምክንያት ግጭቶቹ ከሚያስከትሉት ጉዳት በተጨማሪ አደገኛ ሁኔታዎችን እንደሚፈጥርባቸው ተጠቁሟል። ሳንሱር እና በኢንተርኔት ላይ የሚወጡ መረጃዎችን አጣሞ ማቅረብ የምርጫ ውጤቶች ወደ ተፈለገው እንዲያጋድሉ፣ ድምፅ ሰጪዎች በእውነተኛ መረጃ ላይ ተመስርተው የራሳቸው ውሳኔ ላይ እንዳይደርሱና ድምፃቸው ተሰሚነት እንዳያገኝ አድርገዋል። ይህም በጥናቱ ከተካተቱትና ለምርጫ በሚዘጋጁ ወይም ምርጫ ባከናወኑት ሀገራት ውስጥ ቢያንስ በ27ቱ ተስተውሏል። በጥናቱ ከተካተቱትና ለምርጫ በሚዘጋጁ ወይም ምርጫ ባከናወኑት ሀገራት ከግማሽ በላይ የሚሆኑት ደግሞ ይህን ችግር ለመቅረፍ እርምጃዎችን ወስደዋል። በመረጃ መረብ ላይ የሚደረግ ሳንሱርና መረጃን አጣሞ ማቅረብ እጅግ እየጨመረ መምጣቱን የፍሪደም ሐውስ ጥናት አመልክተዋል። ጥራት ያለው እና አስተማማኝ መረጃ ያለመኖር ሰዎች አስተሳሰባቸውን እንዳይቀርጹ፣ ሀሳባቸውንም እንዳይገልጹ፣ በማህበረሰባቸው ውስጥ ውጤታማ ተሳትፎ እንዳያደርጉ፣ እንዲሁም መንግስትንም ሆነ ተቋማትን ተጠያቂ ለማድረግ እንዳይንቀሳቀሱ ይገድባል ሲል ጥናቱ አመልክተዋል። ተአማኒነት ያለው የመረጃ መረብ ለመገንባትና ለኢንተርኔት ነጻነት በቁርጠኝነት መስራት እንደሚያስፈልግም ጠቁሟል። በዓለም ከሚገኙ ኢንተርኔት ተጠቃሚዎች ውስጥ 86.7 በመቶ የሚሆነውን ህዝብ የሸፈነው ጥናት 35 በመቶ የሚሆኑት ነፃ እንዳልሆኑ አመልክተዋል። 17 በመቶ የሚሆኑት ተጠቃሚዎች ብቻ ነፃ እንደሆኑም ተመልክተዋል። በዓለም 5 ቢሊዮን የሚሆነው ህዝብ የኢንተርኔት ተጠቃሚ ሲሆን፣ በፍሪደም ሃውስ 14ኛው ጥናት መሠረት 79 በመቶ የሚኖሩት ፖለቲካዊ፣ ማኅበራዊ ወይም ሃይማኖታዊ ጉዳዮችን የተመለከቱ ጽሑፎችን በኢንተርኔት በማጋራታቸው ብቻ ለእስር በሚዳረጉባቸው ሀገራት ነው። በጥናቱ መሠረት 67 በመቶ የሚሆኑት ደግሞ የሚኖሩት በኢንተርኔት ላይ ባሰፈሩት መልእክት ምክንያት ለጥቃት በሚጋለጡበት ወይም በሚገደሉበት አገራት ውስጥ ነው። በኢትዮጵያ ያለውን የኢንተርኔት አጠቃቀም ስንመለከት በያዝነው የፈረንጆች ዓመት መጀመሪያ ላይ በተደረገ ዳሰሳ በኢትዮጵያ 24.83 ሚሊዮን የኢንተርኔት ተጠቃሚዎች እንዳሉና ይህም ከአጠቃላይ ህዝቡ 14.4 በመቶ እንደሆነ ዴታ ፖርታል የተሰኘና እንዲህ አይነት ጉዳዮችን በመላው ዓለም የሚከታተል ተቋም አመልክተዋል። በዚህ መሰረት በኢትዮጵያ 103.3 ሚሊዮን የሚሆነው ሕዝብ ወይም 80.6 በመቶ የሚሆነው ህዝብ የኢንተርኔት ተጠቃሚ እንዳልሆነ የድርጅቱ ዳሰሳ ያመለክታል። በተመሳሳይ ወቅት ኢትዮጵያ 7.05 ሚሊዮን የሚሆኑ የሶሻል ሚዲያ ተጠቃሚዎች እንዳሏትና ይህም ከአጠቃላይ ህዝቡ 5.5 በመቶ እንደሆነም የዴታ ፖርታል ሰነድ ያመለክታል። 77.39 ሚሊዮን የተንቀሳቃሽ ስልክ ተጠቃሚዎች እንዳሉና ይህም ከአጠቃላይ ህዝቡ 60.4 እንደሆነም ተመልክተዋል። አድማጮቻችንና ተመልካቾቻችን፣ በፍሪደም ሃውስ ሪፖርት ላይ የኢትዮጵያ መንግሥት ባለሥልጣናት አስተያየት እንዲሰጡ ያደረግነው ሙከራ አልተሳካም። ወደፊት የመንግሥትን አስተያየት ካገኘን ይዘን እንቀርባለን። የምዕራፍ ሁለት ሁለተኛው ዘገባችን ደግሞ ስደትን የሚመለከት ነው። ኢትዮጵያውያን ወጣቶች ወደ ሌሎች ሀገራት ለማምራት የሚመርጧቸው ህገወጥና አደገኛ ጎዳናዎች ምክንያት ላሰቃቂ ጉዳት ሲዳረጉ መስማት በዜና አውታሮች ላይ እየተደጋገመ ነው። ሆኖም ግን አሁንም ብዙ ወጣቶች ደጋግመው ለመሰደድ ሲወስኑ ይታያሉ። ለመሆኑ ወጣቶች ህይወታቸውን አደጋ ላይ በሚጥል ሁኔታ ደጋግመው መሰደድን ለምን ምርጫቸው ያደርጋሉ? በዚህና ተያያዥ ጉዳዮች ላይ ሀሳባቸውን የሚያጋሩን እንግዳ ጋብዘናል። ዶክተር አበባው ምናየ ይባላሉ። በአዲስ አበባ ዩኒቨርሲቲ የሳይኮሎጂ ትምህርት ክፍል ረዳት ፕሮፌሰር እንዲሁም ደግሞ በመፈናቀል ስደት ጥናት ማዕከል ኃላፊ ናቸው። ስደተኝነት ፍልሰተኝነትና መፈናቀልን በሚመለከት ከሰላሳ በላይ ጥናታዊ ስራዎችን አሳትመዋል። ዶክተር አበባው ከስደት የተመለሱ ወጣቶች ወደ ዳግም ስደት የሚመጡበትን ምክንያት አስቀድመው ከሚያስረዱበት ካፕታን ስዩም ጋር ያደረጉት ቆይታ ይጀምራል። አንደኛ ያ የጠበቁትን ነገር ብዙዎቹ ሳያገኙ ስለሚመጡ እንደገና ያነኑ ተስፋ ያሳውቁታል። ሁለተኛ ሲመለሱ ብዙ ጊዜ መንግስትም የተለያዩ አካላትም የማይሆን ተስፋ ይሰጧቸዋል። የማይሆን ተስፋ ይሰጧቸውና ያ ተስፋ ሳይፈጸም ይቀራል። እንዲደረግላቸዋል እንዲደረግላቸዋል እንዲደረግላቸዋል ይባሉና ሳይሆን ይቀር ሳይሆን ሲቀር ዲስአፖይንት ይሆናሉ። የሚገርም በተወሰነ መጀመሪያ አሁን 2013 ሺህ ኢትዮጵያውያን የተመለሱበትን የሳውዲ አረቢያን ታስታውሳለህ? በፈረንጅ 2013 ያኔ ለመጀመሪያ ጊዜ መንግስት ጉዳዩ በጣም ያሳሰቡ ያኔ ነው። ለኛ the first deportation crisis ነው ለኢትዮጵያውያን ትልቅ፣ በአንዴ ማሲቭ የሆነ በዛ ደረጃ ከፍተኛ የሆነ ሕዝብ ተመልሶ አያውቅም። በመጀመ በአንድ ጊዜ ማለት ነው። ከዛ በኋላ ግን እንዲህ አይነት እንትን ሁኔታ ተደጋጋሚ የሆነ ያለ መጥቶ ባለፉት ኦልሞስት ዘጠኝ አስር ዓመታት እኮ ከ850 ሰው በላይ ተባልሰዋል። እና ያኔ በአንዴ እንደዛ ሰው በገፍ ሲመለስ የፖሊሲ ማውጣት የምናምን ፕሮሚስ የማድረግ እንዲደረግላቸዋል እንዲደረግላቸኋል እንዲደረግላቸዋል ህገወጥ አዘዋዋሪዎች እንዲናረጋለን ምናምን ብዙ ነገር ተባለ፣ ፕሮሚስ ተደረገ። ምናለ ልጆቹ ይሄዱ መጀመሪያ አካባቢ ከሁለት ሶስት ወር በኋላ እኛ ያጠናል ስናጠና ወደ 27 ፐርሰንት አካባቢ የሚሆኑት መመለስ ይፈልጋሉ። ከሶስት ወር ምናምን በኋላ ከዛ ከስድስት ወር ምናምን በኋላ ደግሞ አይ ወይ ማጠና ወደ አርባ ፐርሰንት አካባቢ መመለስ ይፈልጋሉ። ወደ ኦገስት ሲደርስ አይሎ ሲያጠና ደግሞ ወደ ሀምሳ ሶስት አካባቢ ፐርሰንት መመለስ ይፈልጋሉ። በየጊዜው ተስፋ እየቆረጡ እየቆረጡ ቃል የተገባው ነገር እንደማይፈጸም እያዩ ሲመጡ ተስፋ ይቆርጣሉ እና ያ ሁለተኛው ምክንያት ነው። ሌላው ግን ብዙም ያገላቸዋል። ተመላሾችን እኮ በግልጽ ለመናገር አንዳንድ ቦታ ላይ ንክ ይላቸዋል። እኔ ያስታውሳለሁ አሁን ለምሳሌ ትግራይ ላይ አጽቢ ወንበርታ የሚልባለው አካባቢ ሽሮ ፈሰስ ሲሏቸው ነበር። በአንድ ጊዜ የተመለሱት ልጆች እንዲህ አይነቱ እንትን በአንድ ዝም ብላችሁ መታችሁ የተደፋችሁ ምናምን ምናምን አይነት ዲስክሪሚኔሽን የማህበረሰቡ ጫና የነልቦነው ጫናና እንዲሁም ደግሞ ከመንግስት ሊደረግ የሚገባው ጉዳይ ባለመደረጉ ምክንያት ነው ወደ ዳግም ስደቱ የሚሄዱ ወደሚለው ማምጣት እንችላለን ማለት ነው። ወደዛ ማምጣት እንችላለን። ምናልባት እሱ ላይ መጨመር ከፈለግ ያ መጀመሪያውኑ የገፋቸው ጉዳይ አሁንም መዛው ላይ መሆኑ በተለያየ መንገድ ሰዎቹ እንደመጡ ገንዘባቸውንም ኤክስፕሎይት የማድረግና በአግባቡ እንዲጠቀሙበት እዛዋትን የመጧትን ነገር እንኳን በአግባቡ እንዲጠቀሙበት ያለማድረግ ነገር አለ። እና እነዚህ ነገሮች ዋና ዋና ገፊ ነገሮች ናቸው። እነዚህ ሰዎች ለሀገር የሚጠቅሙ ለኢኮኖሚም የሚበጁ ኃይሎች ይሁኑ ዘንድ ምንድን ነው ሊደረግ የሚገባው? እንደ ማህበረሰብ፣ እንደ መንግስት እንዲሁም ደግሞ ራሳቸው ተመላሾች ውስጥ ሊያስቧቸው የሚገቡ ጉዳዮች ምንድን ናቸው? ጥሩ ነው። የመጀመሪያው ነገር በአብዛኛው ምላሾቻችን ልጆች በዚህን ያህል መጠን ታስረው እየተንገላቱ ነው፣ እንደዚህ ነው በሳውዲ እስር ቤት ወይም በዚህ ቦታ እንዲተንገላቱ ሲባል እሳት የማጥፋት አይነት ስራ ነው እንጂ እውነት ለመናገር በተደራጀ መልኩ መልሰን እንዲ እናረጋቸዋለን ተደራጀ ስራ እንዲሰሩ እናደርጋለን በሚል እየታሰበ አይደለም የሚመለሱ ያም በመሆኑ ከተመለሱ በኋላ እንዴት ወደ ስራ ይገባሉ የሚለው ታስቦ ተመዝኖ ቁጥራቸው ታውቆ ሊሰራ የሚችለው ነገር ተለይቶ አይደለም። መለሱ ከየው ቁጥሩ መጀመሪያ ይህን ያህል መለስ ይህን ያህል መለስ እና እንትኑ። እኔ ስለ ሪኢንቴግሬሽን ስናጠና፣ ሪኢንቴግሬሽን ሰፋ ያለ ነገር ነው። መልሶ ማዋሃድ ዝም ብሎ እንደ መቀላቀል ወይም እንደ መመለስ አይደለም። መመለስ አንድ ነገር ነው። መልሳቸው በትንሽም ቢሆን እንዲያገግሙ ማድረግ አንድ ነገር ነው። ከዚያ አልፈ ግን እንዲቋቋሙ መልሶ የማቋቋሙ ጉዳይ ኢንቴግሪቲ የማረ ከማህበረሰቡ ጋርም በኢኮኖሚ በስነ ልቦና በጤና በማህበራዊ ግንኙነታቸው፣ እነዚህን ፒላሮች፣ እነዚህን ዋልታዎች እንድትይዝል በኢኮኖሚ በማህበራዊ ጉዳይ በጤና በስነ ልቦና እና በመሳሰሉት ነገሮች ተመልሰው በደንብ እንዲቋቋሙ የሚያደርግ ስራ አለመሰራት ነው ትልች አንድ ሁለተኛ፣ ከነዚህ ሁሉ ደግሞ በጣም ቁልፉ ኢኮኖሚ ግን፣ ዚህ የጤናም የማህበረ ግንኙነታቸው የብዙ ችግር ምንጩ ደግሞ ኢኮኖሚኩ። እኔ የስነ ልቦና ባለሙያ ዋናው ስነ ልቦና ነው ብዬ በዛ ብቻ መውሰድ አለ። ዋናው ኢኮኖሚ ኢኮኖሚኩ ነገር ያንን ያመጣ። ብዙ ጊዜ ካየኸው የሚደረገው ምንድን ነው፣ በሀገር ውስጥ ብዙ ነገር አለ፣ ሰርቶ መለወጥ ይቻላል ምናምን መሬት ላይ ግን ያን አይነት ነገር በትክክል አለ ወይ ብሎ መጠየቅ። ስለዚህ እውነተኛ ስራ እውነተኛ ስራ ብቻ አይደለም፣ እውነተኛ መሬት ላይ ያሉ የሚለውጡ ስራዎችን መስራት ያስፈልጋል። አንድ ሁለተኛ አሁን አሁን የተሻሻለ ነገር ያም በአግባቡ አሰልጥኖ በመላክ መጠቀም ይቻላል። መጠቀም ስለሚቻል ሌጋል ማይግሬሽኑን ምናልባት በሶስተኛው እንትን እንመጣበት ይሆናል። ሌጋል ማይግሬሽኑን በአግባቡ መልካስ ይዞ መላክ ያስፈልጋል። በእርግጥ ዘንድሮ ኢትዮጵያ 375ሺህ ሰው ልካለች። ይህ ትልቅ እንትን ነው። ሌላው ኦሪጂን ኮሚኒቲው አካባቢ ማህበረሰባችን አካባቢም ቅድሚ ያነሳው አንዱ የማግለል በእናንተ ዙሪያ እኮ ብዙ ደከምን ግን ምንም ጠብ ያለ ነገር የለም። ሌላቸው ይችላል ኒኒ ነገሮች መቀነስ ያስፈልጋል። ስደተኞች ችግር ብቻ ሳይሆኑ ለአንዳንድ ሀገራት ከፍተኛ የኢኮኖሚ መገሉበትም ምክንያቶች ሆነዋል። አንዳንዶቹ ሀገራት በርካታ ወጣቶቻቸው ወደ ሌሎች ሀገራት እንዲሄዱ በማድረግም በህጋዊ መንገድ ተጠቃሚ ሲሆኑም ይታያል። አሁን ይሄ አንዱ በጣም አግባብነት ያለው እኔ ኢትዮጵያን የመሰለ መቶ ሰላሳ ሚሊዮን በላይ ህዝብ ያላት ሀገር ሰዎች ፖፑሌሽን ዲቪደንድ ነው የሚሉት ወይም ከሰው ሀብት ልናገኘው የሚገባውን ከወጣት ጉልበት ልናገኘው የሚገባውን ትርፍ ወይም እነሱንም ጠብቀን እኛም ማግኘት የሚገባ እንደ ሀገር ማግኘት ያለባትን ለማግኘት በደንብ ነቅታና አስባ አልሰራችም ለረጅም ጊዜ። ለምሳሌ ወደ ህንድ ስትመጣ ዜጎቻቸውን ኢቨን ትምህርቱን እንኳን ለይተው ለተለያየ ሀገር የሚሆኑትን ዜጎች ለአሜሪካና ለአውሮፓ ሊሆኑ የሚችሉ አይነት ዜጎች፣ ለአፍሪካ ሊሆኑ የሚችሉ አይነት ዜጎች የትምህርት እንትናቸውን እንኳን ያንን ለይተው ብዙ የተማረ ሰው ወደ ውጭ በመላክ ብዙ ገንዘብ አግኝታለች። ህንድ ቁጥር አንድ ነች በረሚታንስ። ከዛ በፊት ቻይና ከፍተኛ ደረጃ ክህሎት በተለያየ ሀገር ዜጎቿን እየላከች ክህሎትን ሸምታለች። በዛ አሁን ለቻይና ከፍተኛ የሆነ እሾል። ለእኛ በጣም ቅርብና የቅርብ ጊዜ ብዙ የሚያራቀ ምሳሌ የሚሆነ ደግሞ ፊሊፒንስ። ፊሊፒንስ እንደኛው ያውም በተመሳሳይ ሁኔታ ዜጎቹን ወደ መካከለኛው ምስራቅ ይልካል። የእኛ ብዙ ችግር የገጠማቸው ልጆቻችን በብዛት በመካከለኛ ምስራቅና ወደ ደቡብ አፍሪካ የሚሄዱት ስለሆነ ማለት ነው። ለምሳሌ ማነሳል ዶሜስቲክ ወርክ ባለፈ ፕሮፌሽናል ሰዎችን ልከን ተገቢውን ገቢ ማግኘት ይጠበቅብናል ወደሚለው ነው ሄደው የተከበራችሁ አድማጭ ተመልካቾቻችን ለምሽቱ የያዝናቸውን ዘገባዎች አገባደናል። ከዛ ከመለያየታችን በፊት አንድ ዜና እናደርሳችሁ። እየተቃረበ ባለ ምርጫ ዋዜማ በጀርመን የመሰናበቻ ጉብኝት የጀመሩት የዩናይትድ ስቴትሱ ፕሬዝዳንት ጆ ባይደን የሰሜን አትላንቲክ ቃል ኪዳን ድርጅት አባል ሀገሮች ከሩሲያ ጋር ጦርነት ላይ ያለችውን ዩክሬንን መርዳታቸውን መቀጠል እንዳለባቸው አሳስበዋል። ዩክሬን ውጊያ ውስጥ ከገባች ሶስተኛ የክረምት ወቅት ልትያያዝ እየተቃረበች ከመሆኑም በተጨማሪ በሌላ በምስራቅ ግዛቷ ሽንፈት እያስተናገደች መሆኑም ተጠቁሟል። በዩናይትድ ስቴትሱ ምርጫ ዶናልድ ትራምፕ በድጋሚ ቢመረጡ ዩክሬን ከዩናይትድ ስቴትስ የምታገኘው ወታደራዊ ድጋፍ ይቀንሳል በሚል ኪቭ እና አጋሮቿ ስጋት አድሮባቸዋል። ከባድ የክረምት ወቅት እየመጣ ነው ያሉት ፕሬዝዳንት ጆ ባይደን ዩክሬን ዘላቂ ሰላሟን እስከምታገኝ ድረስ ድጋፋችንን ልናቋርጥ አንችልም ብለዋል። ለዩናይትድ ስቴትሱ ፕሬዝዳንት ታላቅ አቀባበል ያደረጉላችሁ ያደረጉላቸው የጀርመን ፕሬዝዳንት ፍራንክ ዋልተር ስተን ሜየር ለሀገሮቻቸው የሁለትዮሽ ግንኙነት እና ለአትላንቲክ ተሻጋሪ ትስስሮች ስለተጫወቱት የመሪነት ሚና ከፍተኛውን የጀርመን የክብር ኒሻንን ሸልመዋቸዋል። ፕሬዚዳንት ባይደን ዛሬ በርሊን ላይ ከጀርመን አቻቸው ቻንስለር ኦላፍ ሹልስ ከፈረንሳዩ ፕሬዚዳንት ኢማኑዌል ማክሮን እና ከእንግሊዝ ጠቅላይ ሚኒስትር ኪር ስታርመር ጋር በተለያዩ ጉዳዮች ላይ በዝግ ስብሰባ መወያየታቸውም ተገልጿል የተከበራችሁ አድማጭ ተመልካቾቻችን የምሽቱ መሰናዶዎች እዚህ ላይ ተጠናቀቁ ኤደን ገረመው መሰናዶውን በመምራት ጽዮን ግርማ በዋና አዘጋጅነት ብርሃን ኃይሉ ስርጭቱን በማቀናበር አብረናችሁ ነበርን ሰላም ጤና ስጠልን ደህና ደሩ രാതിന്റെ പേപ്പാല് രാധാണ്ടോ കുക്കിൻ കുങ്കുപ്പത്തിന്റെ പേപ്പയുടെ രാതിന്റെ പേപ്പ പോലെ രാധാരം കുക്കിൻറെ കുങ്കുപ്പിന്റെ